በኢትዮጵያ ፕሪምየር ሊግ ውስጥ ከሚጫወቱት የትግራይ ክልል ቡድኖች መካከል ከዓመት በኋላ ደደቢት በአማራ ክልል ሜዳ ዛሬ መጫወት ጀምሯል። ስፖርት የፖለቲካ ፍላጎት ማስፈጽሚያ እንዳልሆነ የአማራ ክልል መንግስት አስታውቋል። እንደሚታወቀው በሁለቱ ክልሎች የሚገኙ የእግር ኳስ ክለቦች ተፈጥረው በቆዩ አለመግባባቶች ምክንያት ካለፈው ህዳር 2010 ዓ ም ጀምሮ አንዱ በሌላው ሜዳ ጨዋታ አድርገው አያውቁም። በዚህም የሁለቱም እግር ኳስ ክለቦች ብዙ ጥቅሞችን አጥተው ቆይተዋል። ይህንንም የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ አሰማኛ ስረስ ያስረዳሉም። በዋናነት ሁለት ጉዳቶች ወይም ችግሮች ተከስተዋል። አንደኛው ክለቦቹ ያው የህዝብ ክለቦች ስለሆኑ ማግኘት ያለባቸውን ገንዘብ ለመግባት የሚከፈል ክፍያን እያጡ የነበረበት ሁኔታ አለ። በርካታ ደጋፊዎች መግባት አይችሉም። ሁለተኛ፣ ደግሞ እግር ኳስ የሚወዱ በየአካባቢው የሚገኙ የክለቦቹ ደጋፊዎች ቡድናቸውን ማበረታታት አልቻሉ የሁለቱም ክልሎች የስፖርት ደጋፊዎች አጠቃላይ ህዝቦችና አመራሩ ባደረጉት ጥረት ቡድኖች አንዱ በሌላው ሜዳ እንዲጫወት ስምምነት ላይ በመድረሳቸው በቀዳሚው ሳምንት ሁለት የአማራ ክልል የሊግ ቡድኖች በአክሱምና በመቀሌ ከተሞች ስፖርታዊ ጨዋነት በተከተለ መልኩ ጨዋታቸውን አድርገው ተመልሰዋል። በትግራይ ክልል ከሚገኙ የፕሪሚየር ሊግ ቡድኖች መካከል በአማራ ክልል ሜዳ ለመጫወትም ደደቢት የእግር ኳስ ቡድን በቀዳሚነት ባህር ዳር ገብቷል። የጨዋታውን ቅድመ ዝግጅትና የባህርዳርን ቆይታ በተመለከተ ከደደቢት ተጫዋቾች መካከል አንዱን ጠይቄያለሁ። ስሜ አብርሃም ታምራት ይባላል። የደደቢት ስፖርት ክለብ ተጫዋች ነኝ። በውል ነው እግር ኳስና ፖለቲካ ፈጽሞ ሊገናኝ የማይችል ነገር ነውና ሁለቱም በሜዳቸው አለመጫወታቸው ትልቅ ተጽዕኖ ፈጥሯል እና ይሄ እግር ኳስ ሕዝብን አንድ የሚያደርግ፣ የሚያታርቅ፣ ህብረትን የሚፈጥር እንጂ ሊያጣላና ሊያጋጭ የሚችል ምንም ምክንያት የለውም እና አሁን እዚህ መተን በመጫወታችን የትግራይ ሕዝብና የአማራ ሕዝብ አንድ ይሆናሉ ብዬ አስባለሁኝ። የመታረቂያም መፍትሄ ይሆናል እና ከእግዚአብሔር ጋር ያው ጥሩ ነገር ይፈጠራል ብዬ አስባለሁ። በባህር ዳር ቆይታችን በጣም ጥሩ አቀባበል ነው ገና ስንገባ ጀምሮ የነበረው። ከዚህ በኋላም ያለው ነገር ጥሩ ይሆናል። በሆቴልም አካባቢያችን ባለው ቤትኛውን ቦታ አቀባባላቸው ጥሩ ነበረ። ከዚህ በኋላ የሚቀጥላ ትግራይና ለአማራ ስፖርት ደጋፊዎች ፖለቲካንና ስፖርትን ልንለይ ይገባል ብዬ ነው የምመክራቸው። ስፖርት መዝናኛ እንጂ የፖለቲካ ፍላጎት መገለጫ አይደለም፣ ያሉት የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ አሰማኝ አስረስ ይህ አይነት ስፖርታዊ ጨዋነት ተጠናክሮ ሊቀጥል እንደሚገባ ነው የሚናገሩት። ስፖርታዊ ጨዋነት ከምንጊዜውም በላይ ያስፈልጋል። የፖለቲካ አመለካከቶቻችንን ግን ወደ ሜዳ ይዘን መግባት የለብንም። ሜዳ በላይም ማንጸባረቅ የለብንም ማለት ነው። እንደተለመደው ስፖርት ነው የምንጫወተው ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ፣ የሚያስተባብር እንጂ የሚያጣላ፣ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነፃ መሆን አለበት። ስለዚህ ስፖርታችንን፣ ሰላማችንን ለማምጣት፣ ለመከባበር፣ ለመፈቃቀር፣ ለተዝናኖት፣ ጤናችንን ለመጠበቅ ነው ምንጠቀምበት። ይሄ ተጠናክሮ ይቀጥላል ማለት ነው። ከፍተኛ የጸጥታ ጥበቃ የተደረገለት ይህ ጨዋታ በባህር ዳር ሁለት ለባዶ አሸናፊነት ተጠናቋል። አለምነው መኮንን The DW Radio, Bahardar.